ምዕራብ አፍሪካዊቷ ሀገር ላይቤሪያ በቅርቡ የስልጣን ዘመናቸውን የሚያጠናቀቁትን ፕሬዝዳንት ኤለን ጆንሰን ሰርልፍን ለመተካት ባለፈው ማክሰኞ ምርጫ አካሂዳለች። በዚህ ብሔራዊ ምርጫ የቀድሞውን የእግር ኳስ ተጫዋች ጆርጅ ዊሃን ጨምሮ ሀያ እጩዎች ለፉክክር ቀርበዋል። በትናንት ለሁለት ይፋ የሆነው የሀገሪቱ የምርጫ ኮሚሽን ጊዜያዊ ውጤት እንደሚያሳየው ሁለት እጩዎች ብቻ በመምራት ላይ ይገኛሉ። የቀድሞው የእግር ኳስ ተጫዋች ጆርጅ ዊሃና ምክትል ፕሬዝዳንቱ ጆሴፍ በካይ ምክር ቤት ለዲሞክራሲያዊ ለውጥ ፓርቲን ወክሎ የተወዳደ የተወዳደረው ጆርጅ ዊሃ ከ15 የሀገሪቱ ግዛቶች በ14ቱ ድል ቀንቶታል ተብሏል። የአንድነት ፓርቲ እጩ ምክትል ፕሬዚዳንት ጆሴፍ በካይ ደግሞ በመኖሪያ አካባቢያቸው በሎፋ ግዛት አብላጫ ድምጽ ማግኘታቸውን የኮሚሽኑ ሊቀመንበር ጆሮሚ ካኩያ ገልጸዋል። እስካሁን በአብዛኞቹ ምርጫ ጣቢያዎች ሁለቱ ፓርቲዎች እየመሩ ነው። ጆሴፍ ኒዶማ ከአንድነት ፓርቲ፣ ጆርጅ ዊሃ ከምክር ቤት ለዲሞክራሲ ለውጥ ፓርቲ ውጤቱን ተከትሎ የአሸናፊ ፓርቲዎች ደጋፊዎች ከወዲሁ ደስታቸውን እየገለጹ ቢሆንም አንዳንዶች ግን ውጤቱን ለመቀበል መቸገራቸውን ተናግረዋል። ጉንታጊ ላይ የተባሉ መራጭ እንደሚሉት ይፋ የተደረገው ውጤት ለሳቸው የማይታመን ነው። የምርጫ ውጤቱን ተከታትየዋለሁ፣ ነገር ግን ምንም ጥሩ ስሜትና እርካታ አልተሰማኝም። እኔ ከብሩም ስኪኒን ጋር ነኝ። ምን አይነት ሰዎችን እንደምናወራ እናውቃለን። ይመርጡናል ብለን የምንጠብቃቸውን ሰዎች እናውቃለን። ምን አይነት ሰዎች ድምፅ እንደሰጡንም እናውቃለን። ነገር ግን የጠበቅነውን አይነት ውጤት አላገኘንም። የምርጫ ኮሚሽኑ ሊቀመንበር እንደገለጹት እስካሁን ቆጠራ የተካሄደበት ከአጠቃላይ የድምጽ መጠን ሰላሳ በመቶ ብቻ ነው። እናም ይህ የምርጫ ውጤት ከጠቅላላው የድምጽ መጠን አነስተኛውን የሚወክል በመሆኑ ደጋፊዎችና እጩዎች አስቀድመው ድልን ከማወጅ እንዲቆጠቡና የመጨረሻውን ውጤት በትዕግስት እንዲጠብቁ አሳስበዋል። አንዳንድ የሀገሪቱ የፖለቲካ ፓርቲዎችና ደጋፊዎችም ከወዲሁ ቅሬታ ማቅረብ ጀምረዋል። ወጥ ያልሆነ የድምፅ ቆጠራና የምርጫ ጣቢያዎች ዘግይቶ መከፈት ከቅሬታዎቹ መካከል ይገኙበታል። የሀገሪቱ የምርጫ ኮሚሽንም መሰል ቅሬታዎችን ለመቀበል ዝግጁ መሆኑን ገልጿል። ምርጫውን የታዘበው የካርተር ማዕከል እንዳስታወቀው በምርጫ መዝገብ አያያዝ ችግር ረጃጅም የመራጭ ሰልፎችን መመልከቱን ገልጿል። የድምጽ ቆጠራው እስኪጠናቀቅም የማጠቃለያ ግምገማ ከመስጠት መቆጠቡን አመልክቷል። ውጤቱ ምንም ይሁን ምን ላይቤሪያ በታሪኳ ለመጀመሪያ ጊዜ በዲሞክራሲያዊ መንገድ ከተመረጠ አንድ ፕሬዝዳንት ወደ ሌላው እንደምትሸጋገር ማዕከሉ እምነቱን ገልጿል። የተረጋጋና ሰላማዊ ምርጫ በማካሄዱ ለመራጩ ሕዝብ ምስጋና ያቀረ የቀረቡት ደግሞ የአውሮፓ ህብረት ታዛቢ ማሪያ አሬና ናቸው። እንደ ታዛቢዋ ምርጫው ህጋዊ ማዕቀፍን ተከትሎ የተካሄደ ነበር። ከግጭት በኋላ ላይቤሪያውያን ሙሉ በሙሉ የተቆጣጠሯቸው የመጀመሪያዎቹ ምርጫዎች የሀገሪቱን የሽግግር ሂደት ከፍ አድርገዋል። ምርጫዎቹ በብዝሃ ፓርቲና የመገናኛ ብዙኃን በከፍተኛ የህዝቡና የሲቪሉ ማህበረሰብ ቁርጠኝነት የታገዙ ናቸው። ዓለም አቀፍ ደረጃን በጠበቀ የህግ ማዕቀፍም የተዳኙ ናቸው። የሀገሪቱ ህገ መንግስት በሚደነግገው መሰረት ምርጫው በተካሄደ በ15 ቀናት ውስጥ ውጤቱ ይፋ ይደረጋል። በጎርጎረሳዊው 2005 ዓ ም ሰላማዊ በተባለ ሽግግር ወደ ስልጣን የመጡት ኤለን ጆንሰን ሰርሊፍም ከ12 ዓመታት ቆይታ በኋላ በመጪው ጥር ስልጣናቸውን ያስረክባሉ። ላይቤሪያ ነጻነቷን ከተቀዳጀች ከጎርጎረሳውያኑ 1847 ወዲህ የመጀመሪያዋን የአፍሪካ የሴት ፕሬዝዳንት ሰርሊፍን ጨምሮ 24 ፕሬዝዳንቶችን አስተናግዳለች።